ዓለም አቀፉ የጦር ወንጀለኞች ተመልካች ፍርድ ቤት በምህጻሩ አይሲሲ ለእስር የሚፈልጋቸው የሱዳኑ ፕሬዝደንት ኦማር አልባሽር ትናንት ደቡብ አፍሪቃ ጆሃንስበርግ ላይ በጀመረው የአፍሪቃ ህብረት ጉባኤ ለመሳተፍ ቅዳሜ ዕለት ወደ ደቡብ አፍሪቃ ማቅናታቸው ጉባኤው በአልበሽርና በአይሲሲ ውዝግብ እንዲጋረድ ዳርጓል። ትናንት እሁድ አንድ የደቡብ አፍሪቃ ፍርድ ቤት የሱዳኑ ፕሬዝዳንት ኦማር አልባሽር ደቡብ አፍሪቃን ጥለው መውጣት አይችሉም ሲል ውሳኔን ቢያስተላልፍም የሱዳን የብዙሃን መገናኛዎች አልበሽርን የያዘው አውሮፕላን ከፕሪቶሪያ መነሳቱን ከቀትር በፊት ቀደም ብለው ነበረ ይፋ አደረጉት። እንደ አብዛኞች እምነት ደቡብ አፍሪካ ሮም ላይ የተረቀቀውን ሕግ በፊርማ ያጸደቀች ሀገር በመሆኗ አልበሽርን ይዛ ለዓለም አቀፉ የጦር ወንጀለኞች ተመልካች ፍርድ ቤት የማስረከብ ግዴታ አለባት የሚል ነበረ። በደቡብ አፍሪካ የአፍሪቃ ጥናት ተቋም ዳይሬክተር ዴቪድ ሆለ እንደሚሉት ግን ደቡብ አፍሪቃ በአፍሪቃ ህብረት ተስማምታ የፈረመችው ረቂቅ ፕሬዚዳንቶች ተይዘው እንዳይሰጡ የሚከላከል መድህንን የሚሰጥ አንቀጽ አለ። ደቡብ አፍሪቃ የአፍሪቃ ህብረት አባል ሀገራት ከአይሲሲ ጋር እንዳይተባበሩ በሚያዘው ውሳኔ ላይ ድምፅ በተሰጠበት ጊዜ ነበረች። ውሳኔውንም በድምጿ አጽድቃለች። በዚህም ምክንያት የደቡብ አፍሪቃ መንግስት በመጀመሪያ ደረጃ እንደ አንድ ህጋዊ የህብረቱ አባል ሀገር ውሳኔውን የማክበር ግዴታ አለበት። በጉባኤው መክፈቻ የወቅቱ የአፍሪቃ ህብረት መሪና የዚምባብዌው ፕሬዚደንት ሮበርት ሙጋቤ በአፍሪቃ ሰላ ና መረጋጋት እንዲሰፍን ሀገራት ጥረት እንዲያደርጉ ጥሪ ያሰምተዋል። ሙጋቤ ያለሰላም ሰላም የአፍሪቃ የኢኮኖሚ አጀንዳ ስኬታማነት አይኖረውም ሲሉ ተናግረዋል። በአንዳንድ የአህጉራችን ክፍሎች የሚታየው የፖለቲካ አለመረጋጋት አለመረጋጋትና የጸጥታ መጓደል የአፍሪቃ ህብረት የተጠንቀቅ ጦር እርምጃ መውሰድ የሚችልበትን ሁኔታ በአስቸኳይ ማመቻቸት ምን ያህል አስፈላጊ መሆኑን አጉልቷል። ይህ ደግሞ በጎርጎረሳዊው አቆጣጠር እስከ 2020 ዓ ም ድረስ በአህጉሩ ማንኛውንም ጦርነት ለመግታት የያዝነውን እቅዳችንን ከግቡ በማድረሱ ጥረት ላይ ዋነኛ እርምጃ ነው። ሙጋቤ ሴቶች በአህጉሪቱ ለሚታየው ልማት ያላቸውን አስተዋጽኦ በማወደስ ሴቶችን በንቁ ለማሳተፍ አፍሪቃ በቀጣይ ስልጣን ልትሰጣቸው እንደሚገባ ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ንኮሳዛና ድላሚኒ ዙማ የአፍሪቃ ሀገራት በምዕራብ አፍሪቃ የተከሰተውን ኤቦላ ተዋሲ ለመዋጋት ያደረጉትን ጥረት አወድሰዋል። እንዲያም ሆኖ በአፍሪቃ እያሻቀበ የመጣው ድህነት፣ ስራ አጥነትና ግጭቶች አህጉሪቱን ስጋት ላይ መጣላቸው አልቀረም ሲሉ ነው የገለጹት። በዚህም ምክንያት በሺዎች የሚቆጠሩ አፍሪካውያን ብሩ ህይወትን ፍለጋ ወደ አውሮፓ ለመግባት ሜዲተራኒያን ባህር ላይ ያልቃሉ ሲሉ ድላሚኒ ዙማ ተናግረዋል። ህዝባችንን በሳይንስ፣ በምህንድስና፣ በቴክኖሎጂና በሂሳብ ትምህርት እንደዚሁም በምርምር ስራ ብናሳትፍና ብናሰለጥን የሳህል በረሃና የሜዲትራኒያን ባህር አደገኛ ጉዞን ያቆማሉ። አልበሽር ላይ የደቡብ አፍሪቃው ፍርድ ቤት ያሳለፈውን ውሳኔ ተከትሎ የደቡብ አፍሪቃው ገዢ ፓርቲ ኤንሲ ትናንት አይሲሲ ጥቅም የሌለው ተቋም ነው ሲል ውሳኔውን ማስተባበሉ ይታወቃል። እስካሁን ወደ ሀያ የሚጠጉ አፍሪካውያን፣ ኔዘርላንድ ዴን ሀግ በሚገኘው የጦር ወንጀለኞች ተመልካች ፍርድ ቤት ክስ የተመሰረተባቸው ሲሆን ከነዚህ መካከል የቀድሞ ኮትዲቯር ፕሬዝዳንት ሎዋግባግቦን ጨምሮ እስካሁን ሁለት ክሶች ብይን ማግኘታቸው ይታወቃል። የአፍሪቃ ህብረት መንግስታትና ርዕሳነ ብሔራት ደቡብ አፍሪቃ ላይ ትናንት የጀመሩት ጉባኤ ዛሬ ምሽት ላይ በይፋ እንደሚጠናቀቅ ይጠበቃል። በጉባኤው ላይ ከተነሱት በርካታ የመነጋገሪያ ነጥቦች መካከል አሸባሪነትን፣ ስደትና ድህነትን ማጥፋት የተሰኙት ርዕሶች ይገኙበታል።